ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የአስቸኳይ ጊዜ እርዳታ ሠራተኞች ድርቅን ለመከላከል ወደ ኢትዮጵያ መግባት ጀመሩ። በዛሬው ዕለት ይፋ የምናደርገው እርዳታ ለሌሎች ለጋሽ ሀገሮች ምሳሌ የሚሆን ስልት ነው። ይህም የአስቸኳይ ጊዜ እርዳታ ሠራተኞች ቡድን ወደ ኢትዮጵያ ማሰማራት ነው። የዩናይትድ ስቴትስ ተራድኦ ዩኤስኤአይዲ አስተዳዳሪ ጌል ስሚዝ የተባበሩት መንግስታት ድርጅት በቅርቡ በኢትዮጵያ ባደረገው ግምገማ መሰረት ለድርቅ ተጎጂዎች ለሚቀጥሉ 3 ወራት 268 ሚሊዮን ዶላር እርዳታ እንደሚያስፈልግ ገልጸዋል። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ጤና ይስጥልን የተከበራቸው አድማጮች፣ እንደመኑላቸው አምሽታቸዋል። ይህ በየዕለቱ ከምሽት 3 ከ4 ሰዓት በ19 በ22 ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላቸው የአንድ ሰዓት ፕሮግራም ነው። ዛሬ አርብ የካቲት 25 2008 ዓ ም ነው ፕሮግራሙን ንጉሱ ታምሬ ይመራል የምናስተናግዳችሁ ደግሞ ሰለሞን ክፍሌና አዲሱ አበበነን መደበኛ የዕለቱ ቅንብሮችም ተሰናድተዋል አብረንና መች ዘንድ የአክብሮት ግብዣችን ነው አሁን የዓለም ዜና እናሰማለን ቀደም ሲል በቅንጫቤ እንዳሰማናችሁ የዩናይትድ ስቴትስ የአስቸኳይ ጊዜ እርዳታ ሰራተኞች ድርቅን ለመከላከል ወደ ኢትዮጵያ ባለሙያዎችን አሰማርተዋል እርዳታው ዩናይትድ ስቴትስ አስቀድማ ከሰጠችው አምስት መቶ ሚሊዮን ዶላር ተጨማሪ እንደሆነም ተገልጧል። ለመጪው የምርት ወቅት ለገበሬዎች ዘር ለማቅረብም ስራ በመስራት እንደሆነ የዩናይትድ ስቴትስ ተራድኦ ዩኤስኤአይዲ አስተዳዳሪ ጌል ስሚስ አስታውቀዋል። በኢትዮጵያ አስር ሚሊዮን ሰዎች አስቸኳይ እርዳታ እንደሚያስፈልጋቸው የገለጡት የዩኤስኤአይዲ አስተዳዳሪ ጌል ስሚስ ወደ ኢትዮጵያ የአስቸኳይ ጊዜ ረዳት ቡድን መላክ ያስፈለገው ሁኔታው ከመባባሱና ሰውነታቸው የተጎዳ ህጻናት ምስል በመገናኛ ብዙኃን መታየት ከመጀመሩ በፊት አስቀድሞ ሁኔታውን ከአጋሮች ጋር ለማጋራት ነው። የተባበሩት መንግስታት ድርጅት በቅርቡ በኢትዮጵያ ባደረገው ግምገማ መሰረት ለድርቅ ተጎጂዎች ለሚቀጥሉት ሶስት ወራት 268 ሚሊዮን ዶላር እርዳታ ያስፈልጋል ብለዋል። ዩናይትድ ስቴትስ በኢትዮጵያ የምታሰማራው ቡድን የእርዳታ እንቅስቃሴ የምግብና ውሃ ጥናት ባለሙያዎችና የግል አካባቢ ንጽህና ጤና ሐኪሞችን ያካትታል። እንዳልነው ነው የዕለቱ አብይ ርዕስ ሰፋ አድርጎ ይገመግመዋል። ትናንት ማታ በሶማሊያዋ አፍ ጎዬ ከተማ በደረሰ የአልቃይዳ ጥቃት ቢያንስ 11 ሰላማዊ ሰዎች መሞታቸውን ባለሥልጣናትና የአይን ምስክሮች አስታውቀዋል። ከሞቃዲሾ በምዕራብ በኩል 30 ኪሎ ሜትር ርቀት ላይ ያለችው የአፍጎይ የወረዳ ኮሚሽነር አብዱላሂ ሐሰን እንደተናገሩት ነውጠኞቹ ተከታታይ ስድስት ዙር ጥቃት አካሂደው በተለያዩ ስፍራዎች የነበሩ ሲቪሎችን ገድለዋል። አማጺያኑ በዛች ስትራቴጂካዊት በሆነችዋ ከተማ በሚገኙ የመንግሥት ጦር ሰፈሮች ላይ ከዚህ ቀደም ባደረሱት ተመሳሳይ ጥቃት አምስት ሰዎች ገለው ሁለት የጦር ተሽከርካሪዎችን መማረካቸው አይዘነጋም። ቡሩንዲ ውስጥ የሚካሄደውን ጦርነትና ፖለቲካዊ አመፅ ሽሽት የሚሰደዱ የአገሪቱ ዜጎች ቁጥር 250 ሺህ መድረሱን የተባበሩት መንግስታት የስደተኞች መስሪያ ቤት አስታወቀ። ቃል አቀባይዋ ሜሌሳ ፍሌሚንግ ዛሬ አርብ እንዳስታወቁት ፍልሰተኞቹን በሚያስተናግዱ አገሮች የሚገኙ መጠለያ ጣቢያዎች ከሚገባቸው በላይ ተጨናንቀዋል። ለአብነትም ካለፈው ሚያዝያ ወር ጀምሮ ከ130 ሺህ በላይ ቡሩንዲያውያንን ፍልሰተኞች የተቀበለችው ታንዛኒያ ተጠቅሳለች። ሚስ ፍሌሚንግ እንዳሉት ከሆነ ለቡሩንዲው የስደተኞች ቀውስ ከተጠየቀው 175 ሚሊዮን ዶላር ውስጥ መስሪያ ቤታቸው የደረሰው 3 ከመቶው ብቻ ነው። ብሩንዲያውያን አገራቸውን እየተዉ መሸሽ የጀመሩት ፕሬዚዳንት ፒየር ንኩሩንዚዛ ለሶስተኛ ጊዜ እወዳደራለሁ ብለው ይፋ ካደረጉና በዚያው አወዛጋቢ በተባለው ምርጫም ካሸነፉ በኋላ ነው። በወቅቱ ምርጫው አወዛጋቢ የሆነው ንኩሩንዚዛ ለሶስተኛ ጊዜ መወዳደራቸው ሕገ መንግስታዊ አይደለም በሚል መሆኑ አይዘነጋም። በደቡብ ሱዳን ማላካል ውስጥ በሚገኘው የተባበሩት መንግስታት ድርጅት የሲቪሎች መጠለያ ካምፕ ባለፈው ወር በደረሰ ጥቃት ቢያንስ 25 ሰዎች ሞተው ወደ 120 ያህል መኩሰላቸውን የተባበሩት መንግስታት ድርጅት አስታውቋል። እንደ አውሮፓውያን ዘመን አቆጣጠር ባለፈው የካቲት 17 እና 18 ቀን የደረሱትን ጥቃቶች አስመልክቶ በተባበሩት መንግስታት ድርጅት የሰብዊ እርዳታ ጉዳዮች ማስተባበሪያ ቢሮ ዛሬ አርብ ነው ማስተካከያውን የሰጠው። አድማጮች ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በዘንድሮው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሪፐብሊካን ፓርቲውን ውክልና ለማግኘት የምረጡኝ ዘመቻ በማካሄድ ላይ የሚገኙ ተወዳዳሪዎች ከዚህ ቀደም ያልተለመዱ ስድ ቃሎችን እየተወራወሩ አምሽተዋል። በትናንት ማታ በ ዲትሮይት የተካሄደው ክርክር ስድብ የበዛበት እንደነበር ጠቅሶ ዊልያም ጋሎ ተከታዩን አጭር ዘገባ አድርሶናል። ሶሎሞን ክፍሌ ያቀርባል። በሪፐብሊካን ፓርቲ ውስጥ ጥልቅ የሆነ መከፋፈል እየታየ ባለበት ወቅት እንኳ ለፕሬዚደንትነት የሚወዳደሩት ሰዎች መለዘብ አልቻሉም። የምረጡኝ ዘመቻቸው በሙሉ በርስ በርስ መወነጃጀል፣ መሰዳደብና ያልተለመዱና በጣም የወረዱ ቃላቶችን በመጠቀም የታጀበ ነው። በትናንት ምሽቱ የዲትሮይት ክርክር ወቅትም የታየው ከከዚህ ቀደምቱ የተለየ ባይሆንም የባሰ ነበር ማለት ይቻላል። ዶናልድ ትራምፕ ከተቀናቃኞቻቸው የተሰነዘሩባቸውን ከበድ ከበድ ያሉ ጥቃቶች የተከላከሉት ውሸታሙ፣ ቴድ ትንሹ ማርኮ በሚሉ ቃላቶች ነበር። በክርክሩ ወቅት የፍሎሪዳው ሴናተር ማርኮ ሩቢዮ፣ የቴክሳሱ ሴናተር ቴድ ክሩዝ እና የኦሃዮው ክፍለ ግዛት አስተዳዳሪ ጆን ኬሲች ተራ በተራ ነበር የውግዘቱን ናዳ የፓርቲውን ውክልና ለማግኘት በተቃረቡት በኒውዮርኩ ከበርቴ ዶናልድ ትራምፕ ላይ ያዥጎደጎዱት። ክርክሩ መጯጯህ ታይቶበታል። እንደ ቀድሞ ሁሉ በግለሰቡ ላይ ያነጣጠሩ ስድቦችም ነበሩበት። የሪፐብሊካን ፓርቲው የ2016 ዓ ም ፕሬዝደንታዊ ምርጫ ዘመቻ አሁን ክርክሮቹን ጨምሮ ብልግና ታይቶበታል። ገና ወደ ክርክሩ በገቡ በአምስተኛው ደቂቃ ላይ ነበር ዶናልድ ትራምፕ እንትኔ እኮ ትልቅ ነው ሲሉ የተጃገኑት ሴናተር ሩቢዮ ሲመልሱላቸው የእጆቼ መጠን ትናንሽ ከሆኑ ሌላም ነገሬ ትንሽ ይሆናል በማለት ነው። ትራምፕ ወዲያው ለአድማጮች እጆቻቸውን ከፍ አድርገው በማሳየት ችግር እንደሌለብኝ ያረጋግጥላችኋለሁ አሉ። ከሁለቱም ለዩናይትድ ስቴትስ ፕሬዝደንትነት ከሚወዳደሩ ሰዎች የሚጠበቅ አስተያየት እንዳልነበር ብዙዎች ይናገራሉ። ማርኮ ሩቢዮና ዶናልድ ትራምፕ በግለሰብ ላይ ያነጣጠረውን ስድብ የጀመረው እርሱ ነው በማለት ይወነጃጀላሉ። ዶናልድ ትራምፕ በመሠረቱ ወደ ውድድሩ ከገቡ ጊዜ ጀምሮ ሩቢዮን ብቻ ሳይሆን ሁሉንም ተቀናቃኞቻቸውን በዚህ መልክ ሲያጠቁ ቆይተዋል። ይህን መሰሉን ጸያፍ ቃላት መጠቀማቸውም የሪፐብሊካን ፓርቲውን ብዙዎቹን አመራሮች እንዲሸሿቸው ምክንያት ሆኗል። ትራምፕ የፓርቲውን ውክልና ቢያገኙም እንኳ በምንም አይነት ፕሬዝደንት እንዲሆኑ አንደግፋቸውም ሲሉ አብዛኞቹ የፓርቲያቸው ሕግ አርቃቂዎችና አመራሮች አስጠንቅቀዋል። ይልቅስ ሌሎቹ ማለት ክሩዝ፣ ኬሲችና ሩቢዮ ቢቀርቡ ግን እንደሚደግፏቸው አስታውቀዋል። የአውሮፓ ኅብረት መሪዎች ፍልሰተኞች ወደ አህጉሪቱ እንዳይገቡ በመናገራቸው የተባበሩት መንግሥታት ድርጅት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር ነቀፋ አሰማ። ዩኤን ኤችሲአር ነቀፋውን ያሰማው የአውሮፓው ምክር ቤት ፕሬዝዳንት ዶናልድ ተስክ ፍልሰተኞች ወደ አውሮፓ ማምራታቸውን ወይም መሰደዳቸውን እንዲያቆሙ ትናንት ሐሙስ በማስጠንቀቃቸው ነው። አውሮፓ አትምጡ። ከየትም አገር ይሁን፣ ነገር ግን የኢኮኖሚ ጥገኞች ለምትሆኑ ህገወጥ ፍልሰተኞች አንድ ነገር ማሳሰብ እፈልጋለሁ። ወደ አውሮፓ አትምጡ። ሕገወጥ አሻጋሪዎችን አትመኑ። ገንዘባችሁን በከንቱ አታባክኑ። ሕይወታችሁንም አትጡ። ከእንግዲህ ግሪክም ሆነች ሌሎች አውሮፓ አገሮች መተላለፊያ ወይም መሸጋገሪያ አይሆኑም። የዩኤንኤችሲአር የአውሮፓ ቢሮ ዲሬክተር ቪንሰንት ኮችቴል ብራስልስ ውስጥ ዛሬ አርብ ለጋዜጠኞች በሰጡት ቃል ከአፍጋኒስታን ከሶሪያና ከኢራቅ ፈልሰው ግሪክ ከሚገቡት ፍልሰተኞች መካከል 91 ከመቶዎቹ ግጭትና ጦርነት ሽሽት እንጂ ስራ ፍለጋ አይደለም ሲሉ ተከራክረዋል። መራራው ሀቅ በአውሮፓና በአጎራባች ሀገሮች የሚካሄዱ የእርስ በእርስ ጦርነቶች መፍትሄ ስላላገኘ ፍልሰተኞች ዛሬም ወደ አውሮፓ መሰደዳቸውን መቀጠላቸው ነው። አንዳንድ የአውሮፓ መሪዎች ችግሩን በግልጽ ለማስቀመጥ እንደሚሞክሩ አውቃለሁ። የሰለቸን ነገር ግን ምንድን ነው? እኛ ከአሌፖ ስለ ሸሹ ፍልሰተኞች ስናወራ ስለ ሕገወጥ ፍልሰተኞች የሚደረገው ዲስኩር ነው። በዓለም አቀፍ ሕግ መሠረት ማንኛውም ግጭቶችንና ጦርነቶችን ሸሽቶ የሚፈልስ ስደተኛ ጥገኝነት የመጠየቅ መብት አለው። በመጨረሻም በየመን ባለሥልጣናት መግለጫ መሠረት አንድ የጡረተኞች መኖሪያ ቤት ሰብረው የገቡ ነው ጠኞች አራት የክርስትና እምነት ተከታይ የሆኑ የህንድ መነኮሳትን ጨምሮ በትንሹ 15 ሰዎች ገድለዋል። ጥቃት አድራሾቹ ዛሬ ጠዋት ወደ አዛውንቱ ማረፊያ ቤት የገቡት አውቶማቲክ የጦር መሳሪያ ተኩስ ከፍተው መሆኑን የጸጥታ ባለሥልጣናቱ ጨምረው ገልጸዋል። ኤደን ከተማ ውስጥ በሚገኘው ድንበር የለሽ ሐኪሞች ሆስፒታል የሚያገለግሉ ሠራተኞችና የአካባቢው ባለሥልጣናት ለጋዜጠኞች እንደተናገሩት ከተገደሉት መካከል አራቱ ህንዳውያን መነኮሳት፣ ሁለት የሆስፒታሉ ሴት ሠራተኞች፣ ስምንት አዛውንትና አንድ ዘብ ይገኙበታል። ዜናው አበቃ። ዜናዎቹን አደመጥን። አሁን የዕለቱ አብይ ርዕስ የዩናይትድ ስቴትስ የአስቸኳይ ጊዜ እርዳታ ሠራተኞች ድርቅን ለመከላከል ወደ ኢትዮጵያ መግባት ጀምረዋል። እርዳታው ዩናይትድ ስቴትስ አስቀድማ ከሰጠችው 500 ሚሊዮን ዶላር ተጨማሪ እንደሆነም ተገልጿል። ለመጪው የምርት ወቅት ለገበሬዎች ዘር ለማቅረብም ሥራ በመሥራት እንደሆነ የዩናይትድ ስቴትስ ተራድኦ ዩኤስኤ አይዲ አስተዳዳሪ ጌል ስሚስ አስታውቀዋል። ባልደረባችን ሄኖክ ሰማግዜር ጋዜጣዊ መግለጫውን ተከታትሏል። የሚከተለውን አጠናግሯል። ዩናይትድ ስቴትስ በኢትዮጵያ ለተከሰተው ድርቅ ለሚቀጥሉት ሶስት ወራት ተጨማሪ 268 ሚሊዮን ዶላር እርዳታ እንደሚያስፈልግና የአስቸኳይ ጊዜ መልስ ሰጪ ቡድን ወደ ኢትዮጵያ ልትልክ እንደሆነ የዩናይትድ ስቴትስ ተራድኦ ዩኤስአይዲ አስተዳዳሪ ጌል ስሚት አስታወቁ። በዛሬው ዕለት በደረሰን ዜና መሰረት በደርዘን የሚጠጉ አባላቱ ወደ ኢትዮጵያ ገብተዋል። እርዳታው ዩናይትድ ስቴትስ አስቀድማ ከሰጠችው 500 ሚሊዮን ዶላርስ ተጨማሪ እንደሆነም ተገልጿል። በዛሬው ዕለት ይፋ የምናደርገው እርዳታ ለሌሎች ለጋሽ ሀገሮች ምሳሌ የሚሆን ስልት ነው። ይህም የአስቸኳይ ጊዜ እርዳታ ሰራተኞች ቡድን ወደ ኢትዮጵያ ማሰማራት ነው። እስካሁን ያለውን አጣዳፊ ስራ የሚያስተባብሩና የሚያሳልጡ ባለሙያችንም ያካትታል። ቡድኑ ቡድኑን የሚመሩት ኬት ፋርንስወርት የተባሉና በአስቸኳይ እርዳታ አቅርቦት ከፍተኛ ልምድ ያላቸው ሴት ናቸው። ከኢትዮጵያ መንግስትና ከሌሎች አጋሮች ጋር በትብብር እንደሚሰሩም ተገልጿል። ኤልኒኞ የሚባለው የአየር ጸባይ ለውጥ ብዙ አካባቢዎችን እያወከ ይገኛል። በደቡባዊ አፍሪካም እየተስፋፋ ሄዷል። በላቲን አሜሪካም ጉዳት አድርሷል። እንደ ኢትዮጵያ ግን የበረታበት አካባቢ የለም ብለዋል። የዩናይትድ ስቴትስ ዓለም አቀፍ እርዳታ ድርጅት ዩኤስአይዲ ዋና ስራ አስኪያጅ ጌል ስሚት፣ የተባበሩት መንግስታት ድርጅት በቅርቡ በኢትዮጵያ ባደረገው ግምገማ መሰረት ለሚቀጥሉት ሶስት ወራት 268 ሚሊዮን ዶላርስ የሚያወጣ እርዳታ ያስፈልጋል። ዩናይትድ ስቴትስ በዚህ ረገድ እርዳታ ማቅረብ ብቻ ሳይሆን ለሚቀጥለው የምርት ወቅትም ገበሬዎች ከጉዳታቸው እንዲያንሰራሩና እንዲያገግሙ የሚያስችሉ ስራዎችን አስቀድማ ለማከናወን ያላትን እቅድ ጌል ስሚት ሲያስረዱ Uh, አራት ሚሊዮን ዶላርስ የሚያወጡ ዘሮችን በፍጥነት እያቀረብን ነው። ገበሬዎች ዝናብ ካገኙና ዘር መዝራት ከቻሉ አሁን ቢቸግራቸውም ለሚቀጥለው የምርት ወቅት ጥገኛ አይሆኑም። በዚህ ረገድ ድጋፍ መስጠት እንሻለን። በኢትዮጵያ አስር ሚሊዮን ሰዎች አስቸኳይ እርዳታ እንደሚያስፈልጋቸው የገለጹት የዩኤስኤአይዲ አስተዳዳሪ ጌል ስሚት ወደ ኢትዮጵያ የአስቸኳይ ጊዜ ረዳት ቡድን መላክ ያስፈለገው ሁኔታው ከመባባሱና ሰውነታቸው የተጎዳ ሕፃናት ምስል በመገናኛ ብዙሃን መታየት ከመጀመሩ በፊት አስቀድሞ ሁኔታውን ከአጋሮች ጋር ለማረጋጋት ነው ብለዋል። ይህንን ስል አሉ፣ ጌል ስሚት። ድርቁ እስካሁን ጉዳት አላደረሰም ለማለት እንዳልሆነ ይሰመርበት። ከብቶች ሞተዋል፣ የምግብ እጥረት ጉዳት ምልክቶችም እየጨመሩ ነው። ገበሬዎች ችግር የመቻል ልምዳቸውን ተጠቅመው የሌለ ጥሪታቸውን አሟጠው እጅግ ወደ ከፋ የድህነት አዘቅት ሲገቡ ለማየት አንፈልግም። እዚህ ላይ ቁልፍ ስራችን ሁኔታ ወደ አስቸኳይ ጊዜ እወጃ ከመሸጋገሩ በፊት የማረጋጋት ስራ መስራት ነው። የኢትዮጵያ መንግሥት እርዳታውን የፖለቲካ ድጋፍ ለማሰባሰብ እንዳይጠቀምበት ከዚህ ቀደም የሰብአዊ መብት ተሟጋች ድርጅቶች መረጃ ሲያወጡ እንደነበር ተጠቅሶ የቀረበውን ጥያቄ ሲመልሱ፣ እርዳታው በችግሩ ለተጎዱ ሰዎች እንዲደርስ በማንኛውም መልኩ ስራችንን አትኩሮት የምንሰጠው ጉዳይ ነው። በዚህ ረገድ ጉዳት የደረሰባቸው አካባቢዎችን በካርታ ላይ ያስቀምጠናል። የምግብ እርዳታ የሚፈለግባቸው አካባቢዎችን፣ ሰዎች የጉዳት ተጋላጭነታቸው ያየለባቸውን ስፍራዎች ለይተናል። ስለዚህ የምናደርገው ነገር ቢኖር ካርታውን መከተል ነው። የተረጋገጡ ሀቆችና አሃዞችን ይዘን በካርታው እየተመራን በፍጥነት እርዳታ እናደርሳለን። ሁለት ሚሊየን አርብቶ አደሮች በውሃ እጥረት መጎዳታቸውን እናውቃለን። እነዚህ መረጃዎች ናቸው ወደዚህ አካባቢዎች የሚመሩን እነዚህ መረጃዎች ናቸው ወደ እነዚህ አካባቢዎች የሚመሩን። ጌል ስሚት በጋዜጣዊ መግለጫው ሌሎች ዓለም አቀፍ ለጋሽ ድርጅቶች በፍጥነት ወደ ኢትዮጵያ እርዳታ እንዲያደርሱ ጠይቀዋል። የኢትዮጵያ መንግስትም ድርቁን ለመከላከል ከፍተኛ በጀት ማቅረቡን አስታውሰዋል። በአሁኑ ወቅት ኢትዮጵያ ባለፉት ሀምሳ ዓመታት ከታዩ ድርቆች የከፋ ሁኔታ ላይ እንዳለችም ተገልጿል። ለአሜሪካ ድምፅ ሬዲዮ ሄኖክ ስማግዜር ነኝ። መጽሔቱ ትንታኔ ወደናደርግበት ክፍል እናልፋለን። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ፍርድ ቤት በመድፈር የተፈረደባቸው የእነ አቶ ዳንኤል ሽበሺ ቅጣት የሚጀምረው ድርጊቱን ከፈጸሙበት ቀን አንስቶ መሆኑን አስታወቀ። አንደኛ ተከሳሽ አቶ ዘላለም ወርቅ አገኘው ያቀረቡትን የክስ ይሰረዝልኝ ጥያቄ ውድቅ አድርጓል። ፍርድ ቤቱ ለውሳኔ ተለዋጭ ቀጠሮም ሰጥቷል። መለስካቸው አመሀ ዘገባለሁ። ፍርድ ቤቱ መዝገቡን ዛሬ የቀጠረው በሶስት ጉዳዮች ላይ ብይን ለመስጠት እንደሆነ አስታውሶ ብይኖቹን ይፋ አድርጓል። የመጀመሪያው ነሐሴ 14 ቀን 2007 ዓ ምት ይኸው ችሎት በሰጠው ብይን መሠረት በእናቶ ዘላለም ወርቅ አገኘው መዝገብ አቃቤ ሕግ በሽብር ድርጊት ክስ ከመሠረተባቸው አስር ሰዎች መካከል የቀድሞ አንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ የሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ፣ የአረና አመራር አባል አቶ አብርሃ ደስታ እንዲሁም አቶ አብርሃም ሶሎሞን የቀረበባቸውን ክስ መከላከል ሳያስፈልጋቸው በነፃ አሰናብቷቸዋል። ይሁንና ሶስቱ ማለትም አቶ ዳንኤል ሺበሺ፣ አቶ አብርሃ ደስታ እና አቶ የሺዋስ አሰፋ በክርክሩ ሂደት ፍርድ ቤት በመድፈር ወንጀል የተፈረደባቸው በመሆኑ እስከ ዛሬም ከእስር እንዳልተፈቱ በመጥቀስ ቅጣቱ ከመቼ ጀምሮ እንደሆነ እንዲገለጽላቸው ያቀረቡት አቤቱታ ነበረ። ፍርድ ቤቱ ይህን በተመለከተ ቅጣቱ መቆጠር የሚጀምረው አቤት ባዮቹ እጃቸው ከተያዘበት ቀን ጀምሮ ሳይሆን ፍርድ ቤት ደፍራቸዋል ከተባሉበት ከመጋቢት አንድ ቀን 2007 ዓ.ም ጀምሮ እንደሆነ ግልጽ አድርጓል። አንደኛው ተከሳሽ አቶ ዘላለም ወርቅ አገኘው ቀደም ባለው ቀጠሮ ለፍርድ ቤቱ ባቀረቡት አቤቱታ ከቆጠሯቸው ምስክሮች መካከል አቶ አንደርጋቸው ጽጌ፣ ሊቀርቡላቸው እንዳልቻሉ ይኸው ፍርድ ቤት ከአንድ ጊዜም ሁለት ጊዜ ይዟቸዋል ለተባለው ብሔራዊ የጸረ ሽብር ግብረ ኃይል ትእዛዝ ሰጥቶ ምስክሩ እንዳልቀረቡ አውስተው ስለዚህ እኚህ ምስክር ሊቀርቡ እንደማይችሉ እየታወቀ ከዚህ በኋላ በቀጠሮ መመላለስ እንደማይፈልጉና ከእኚህ ምስክር ጋር ተያይዞ በክሱ ውስጥ የሰፈረው ፍሬ ነገር እንዲሰረዝላቸው አመልክተዋል። አቃቢ ህግ በበኩሉ በክሱ የሰፈረው ፍሬ ነገር የሚሰረዝበት ሕጋዊ አግባብ እንደሌለ መቃወሙንም ፍርድ ቤቱ አስታውሷል። ጨምሮም ተከሳሽ ለምስክሩ መጥሪያ በተገቢው መንገድ ሰጥተው ለመቅረብ እንዳልቻሉ የሚያረጋግጥ ማስረጃ በመዝገብ ውስጥ ስላልተገኘ ከእኚህ ምስክር ጋር የተያያዘው የክሱ ፍሬ ነገር ይውጣልኝ የሚለውን የተከሳሽ ማመልከቻ ውድቅ አድርጎታል። በተለይ ይህን ብይን በተመለከተ ግልጽ እንዲያደርጉልኝ በዚህ መዝገብ የስድስተኛ ተከሳሽ የአቶ ዮናታን ወልዴ ጠበቃ አቶ አመሀ መኮንንን ጠይቄያቸው ነበረ። ፍርድ ቤቱ እውቅና ያልሰጠው ለእኚህ ምስክር መጥሪያ መድረሱን ጉዳይና ምስክሩ ሊቀርቡ የማይችሉ መሆናቸውን እንደውም ፍርድ ቤቱ ዛሬ ሲያትት ሊቀርቡ የማይችሉ መሆናቸውን ፍርድ ቤቱ ግምት ይውሰድልኝ ብሏል ነው ያሉት። ፍርድ ቤቱ ግን ግምት የሚወስድበት ምክንያት የለም። አንድ አንደኛ ሊያቀርባቸው የሚችለው አካል በትክክል አልታወቀም። ያ ሊያቀርባቸው የሚችለውም አካል ላቀርባቸው አልችልም ብሎ በግልጽ ለፍርድ ቤቱ የሰጠው ማረጋገጫ የለም። እንዲህ አይነት ማረጋገጫ ከመዝገቡ ጋር አልተያያዘም። በዚህ ምክንያት አቶ ዘላለም ወርቅ ያገኘው የራሳቸውን መከላከያቸውን የማቅረብ መብታቸውን እንደተዉ ነው የሚቆጥረው በሚል ነው። እንግዲህ ፍርድ ቤቱ ግን እኒ ሰውዬ ያለ ጥርጥር በእስር ላይ እንዳሉ ፍርድ ቤቱ ያውቃል። ይህን ከግንዛቤ መግባት አይገባውም? አንድ ፍርድ ቤት ትክክል ነው፣ ታስረው ነው ያሉት። እንግዲህ አንዱ በተለየ ፌር ትራያል መመዘኛ ኮምፐልሰሪ ፕሮዳክሽን ኦፍ ኤቪደንስ ወይም በተለይ ተከሳሽን በተመለከተ መከላከያውን ሊያቀርብ ወይ መከላከያዎቹ እንዲቀርቡለት የማስገደድ ኃላፊነት ነው። በተለይ ይሄ ኃላፊነት ደግሞ ትክክል በትክክል በተለይ ተከሳሽ ታስሮ ባለበት ሁኔታ ደግሞ ይሄ የፍርድ ቤት ኃላፊነት ከፍ ያለ ነው የሚሆነው ምክንያቱም ተንቀሳቅሶ መከላከያውን ሊያቀርብ የማይችል መሆኑ ስለሚታወቅ አሁን በዛሬው የፍርድ ቤቱ ትእዛዝ ላይ ለእኔ እንደገባኝ እስከ መጨረሻው ድረስ ተሄዶ ምስክሩን አቶ አንዳርጋቸውን ሊያቀርብ የሚችለው አካልም ታውቆ የአካልም ላቀርባቸው አልችልም የሚል ማረጋገጫ መቅረብ ነበረበት። ተከሳሹም እስከዚህ ደረጃ ድረስ መሄድ ነበረበት። መሀል ላይ ግን ፍርድ ቤቱ ግምት ይውሰድልኝ ብሎ በራሱ ጊዜ ከዚህ በኋላ ምስክሩ እንዲቀርቡ አይታዘዝብኝ ማለቱ የእሱ የራሱ ጉዳይ ነው። ለፍርድ ቤቱ ግን እኚህ ምስክር ሊቀርቡ የማይችሉ መሆኑን የተረጋገጠበት ሁኔታ የለም የሚል ነው። በሶስተኛ ደረጃ በዚሁ መዝገብ ክስ ተመስርቶባቸው እንዲከላከሉ የተበየነባቸው እነ አቶ ዮናታን ወልዴ፣ ሰለሞን ግርማ፣ ባህሩ ደጉ እና ተስፋዬ ተፈሪ የመከላከያ ማስረጃዎቻቸውን ማቅረባቸውንና የመከላከያ ምስክሮቻቸውን አሰምተው እንዳበቁ በመግለጽ የአንደኛ ተከሳሽ አንድ ምስክር አቶ አንደርጋቸው ጽጌ ሊቀርቡ ባለመቻላቸውና የእነሱም ውሳኔ በመጓተቱ ጉዳያቸው ተለይቶ እንዲታይላቸው ያቀረቡት አቤቱታ ቀደም ሲል በአንደኛ ተከሳሽ በተሰጠው ብይን መልስ በማግኘቱ አቤቱታው ታልፏል ሲል ፍርድ ቤቱ አስታውቋል። ስለሆነም ፍርድ ቤቱ በዚህ መዝገብ ውሳኔ ለማሰማት መጋቢት 29 ቀን 2008 ዓ ም ቀጠሮ ቆርጧል ሁለቱም ወገኖች ማለትም አቃቤ ሕግና ተከሳሾቹ የክርክር ማቆሚያ ሐሳባቸውን ከቀጠሮው ቀደም ብለው በጽሑፍ ለፍርድ ቤቱ እንዲያቀርቡም ትእዛዝ ሰጥቷል አቃቤ ሕግ በዚህ መዝገብ በአስር ሰዎች ላይ የሽብር ወንጀል ክስ መስርቶ ላለፉት 17 ወራት ክርክሩ ዘልቋል ከእነዚህ አምስቱ በነጻ መሰናበታቸውንና አምስቱ ደግሞ እንዲከላከሉ ፍርድ ቤቱ መወሰኑንም መዘገባችን አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች፣ ቀጣዩ የትንታኔ ርዕስም እዚያው ኢትዮጵያ ያቆየናል። ባለፈው ሳምንት ረቡዕ የካቲት 16 ቀን 2008 ዓ ም ሌሊት በምዕራብ ሸዋ ዞን ቶኬ ኩታይ የወረዳ ጎሮ ከተማ ውስጥ ሞትን ማፈየራ የተባለ የ20 ዓመት ወጣትና የአስረኛ ክፍል ተማሪ በታጣቂዎች መገደሉን ለቤተሰቡ ቅርበት እንዳላቸው የገለጹ ምንጮች ለአሜሪካ ድምፅ ተናግረዋል። የወረዳው ፖሊስ ኃላፊዎች ስለ ጉዳዩ የሚያውቁት ነገር እንደሌለ ሲናገሩ፣ የወረዳው መስተዳድር በበኩላቸው የሟቹን አስከሬን መመልከታቸውን አስረድተው በማን ተገደለ ስለሚለው ግን የሚያውቁት ነገር እንደሌለ ገልጸዋል። ጃለን የገመዳ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች። ሞትማ ፈየራ የ20 ዓመት ወጣትና የአስረኛ ክፍል ተማሪ ነበር። ለቤተሰቡ ቅርበት እንዳላቸው የገለጹልን ምንጮች ረቡዕ የካቲት 16 ቀን 2008 ዓ ም በመንደራቸው ተፈጸመ ያሉትን ሁኔታ ሲናገሩ በዚህ ዕለት ማምሻውን የመንደሩ ውሾች እንግዳ ሰው ማየታቸውን በሚናገር መልኩ ከፍተኛ ጩኸት እንዳሰሙ ይገልጻሉ። የውሾቹን ጩኸት ሰምተው ወደ ደጅ ሲወጡም አምስት ጠቆር ያለ መልክ ያለው ዩኒፎርም የለበሱ ታጣቂ ፖሊሶች በግቢ ውስጥ ተበታትነው ቆመው መመልከታቸውን የአይን ማኝን ያሉ ምንጮቹ ይናገራሉ። ታጣቂዎቹን ከተመለከቱም በኋላ ስለሆነው ሁኔታ እኚሁ የአይን ማኝ ሲናገሩ ሞቱ ማባ ሞቱ ሞቱ ማማን እንድሩ ሞትማን ከቤት አውጡት አሉ። ሞትማ ቤት ውስጥ የለም፣ ትምህርት ቤት እንደሄደ አልተመለሰም የሚል ምላሽ ተሰጣቸው። በዚህን ጊዜ በግቢ ውስጥ የነበረውን የሟቹን ታናሽ ወንድም የአስር አመት ልጅ ለመምታት ሲንደረደሩ እናት ልጄን አላስነካም ብለው ወደ መሀል መግባታቸውን እኙ የአይን እማኝ ይገልጻሉ በመጨረሻም ሟች ወጣት ሞትማ በግቢ ውስጥ ባለመገኘቱ አባት አቶ ፈየራ ቶሎሳና የአስር አመቱ ልጃቸው ሲሳይን አንድ ላይ ይዘዋቸው ጉሮ ሰሌ ውስጥ ወዳለው የወታደር ካምፕ እንደወሰዷቸው ይገልጻሉ ትገቆና ቻሳ በቤተሰቦቹ መኖሪያ ቤት አካባቢ እየሆነ የነበረው ሁኔታ ደስ ስላላለው ለጥናት ሲሉ ከጓደኞቹ ጋር ወደ ተከራዩት ቤት አምርቶ እዛ ነበር ያለው። ታጣቂዎቹ ሌሊት ላይ ቤቱን ወደ አከራዩት አቶ ተሰማ መኖሪያ ቤት ሄደው የውጭውን በር አንኳኩ። ትንንሽ ልጆች ከፈቱላቸው። ታጣቂዎች መሆናቸውን ያወቀው ሞትማ በአጥር ዘሎ ለመውጣት ሲሞክር በታጣቂዎቹ በተተኮሰበት ጥይት እግሩን ተመቶ ወደቀ። በወደቀበት ደግሞ ሲመቱት ሕይወቱ አለፈ። የዓይን እማኙ አያይዘው ጠዋት ነግቶ ሰው ቤቱን መክፈት ሲጀምር ሁሉም ሰው የሆነውን እንዳየና የሟች ሞቱማ አስክሬንም ወደ ቤተሰቦቹ ቤት እንደተወሰደ ተናግረዋል። ወጣት ሞቱማ ፈየራ በተተኮሰ ጥይት ሕይወቱ ማለፉን ከሰማን በኋላ ወደ ቶኬ ኩታዬ ወረዳ ፖሊስ ቢሮ ደውለን ኢንስፔክተር ጉንፋ አበበን አነጋግረናቸው ነበር። እኔ ከዚያ ቦታ ከኃላፊነት ከለቀቅኩ ሁለት ሳምንት ሆኖኛል። ስለዚህ ጉዳይ ምንም መረጃ የለኝም። ወክሎቼ እዚያ ይገኛሉ። ለቶኬ ኩየራ ወረዳ አዲስ ተወክለዋል ወደ ተባሉት ዋና ኢንስፔክተር ጉዲሳ በየራን ደውለን ጠየቅናቸው። ተጋፈተማ ፖሊሲ አናሰና ታይ ለቀኝ ግራ ገሩሞ እኔ የወረዳው ፖሊስ ኃላፊ ሆኜ ወደዚያ የሄድኩ ቢሆንም ገና ስራ አልጀመርኩም። ስራ ከጀመርኩ በኋላ የተፈጸመውን አስመልክቶም መናገር እንጂ እኔ ከመምጣቴ በፊት ተፈጸመ በተባለ ጉዳይ ላይ የምናገረው አይኖርም። ግድያው ተፈጸመ በተባለበት በዚያ ሳምንት እኔ ከዚያ አልነበርኩም። ግድያው ተፈጸመበት ወደ ተባለው የጎሮ ሰሌ ከተማ ምክትል አስተዳዳሪ አቶ ዶሮሲቃ ጋር ደወል ረቡዕ የካቲት 16 ከሌሊቱ 8 ሰዓት ተኩል ላይ መሳሪያ መተኮሱን ሰማን። ጠዋት 12 ሰዓት ላይ ልጁ መሞቱን ነገሩንና ከእንቅልፍ ተነስተን ስንሄድ ሕይወቱ አልፏል። በሁለት ጥይት መመታቱን አረጋገጥን። ሲገደል በቦታው ስላልነበርን ግን ማን እንደገደለው አናውቅም። የአሟሟቱን ሁኔታ ለማጣራት ፖሊስ ከሟች ጋር የነበሩ ወጣቶችን ይዞ እንደነበርና ከእነርሱ የምርመራ ቃል ተገኘ ነው ያሉትን ሲናገሩም ጆሎኒ ከነርሱ ጋር የነበሩና ተይዘው የተጠየቁ ልጆች እንደ ገለጡት የመንግሥት ኃይሎች መጥተው በሩን ከፊት ለፊት ሰብረው ገቡ። ልጁ በጓሮ ሲወጣ በሁለት ጥይት መጥተው ገደሉት ነው የሚሉት። እኛም በደረስንበት ጊዜ በማድ ቤትና ከዋናው መኖሪያ ቤት መካከል አስከሬን ወድቆ ተመልክተናል። እስካሁን የፖሊስ ምርመራ አጣርቶ የደረሰበት ነገር እንደሌለ የተናገሩት አቶ ዲቃ ሟቹ በምን እንደተጠረጠረ ባያውቁም የዚያን ቀን ወጣቶቹ መንገድ ዘግተው መዋላቸውን ገልጸው እርሳቸው ከአካባቢው ሕዝብ ባገኙት መረጃ ሟች በዚያን ቀን በቦታው እንዳልነበር እንደሰሙም ተናግረዋል። የብሪታንያ ጠቅላይ ሚኒስትር ዴቪድ ካሜሩን ፈረንሳይ ውስጥ ካሌ በተባለችው የወደብ ከተማ ስደተኞችን ለማስፈር በሚካሄደው ሥራ ለመርዳት ገንዘብ እንደሚሰጡ ትናንት አስታወቁ። የፈረንሳይና ብሪታንያ መሪዎች ስለ ስደተኞቹ በተነጋገሩበት ወቅት ነበር ካሜሩን ገንዘብ እንደሚሰጡ ያስታወቁት። ሊዛ ብራያንት ከፓሪስ የላከችውን ዘገባ አዳነች ፍሳዬ ታቀርባለች። ጠቅላይ ሚኒስትር ዴቪድ ካምሮን ካሌ ላሉት ባለሥልጣኖች ተጨማሪ 24 ሚሊዮን ዶላር እንደሚሰጡ ያስታወቁት ስደተኞቹ ጃንግል በተባለው ደሳሳ ሰፈር ቤቶችን ከሚያፈርሱ ቡድኖች ጋር በተጋጩበት ወቅት ነው። ገንዘቡ ሰዎቹን ካሌ ላይ ከሚገኙት ሰፈሮች ወደ ሌሎች የፈረንሳይ ቦታዎች ለማዛወር ለሚደረገው ጥረት ይረዳል። ጥገኝነት የሚያስፈልጋቸው መጤዎችን መልሰን ወደ ሀገራቸው ለመላክም በሕብረት እንሰራለን። ካምሪዮን ይህን ያሉት በሰሜን ፈረንሳይ ከፕሬዚደንት ፍራንሷ ኦላንድ ጋር ተገናኝተው ከተነጋገሩ በኋላ ነው። አሁንም ወደ አውሮፓ በመጉረፍ ላይ ያሉት በብዙ ሺህ የሚቆጠሩ ስደተኞች አያያዝ ጉዳይ በአውሮፓ ሀገሮች መካከል የተፈጠረው ክፍፍል እየተባባሰ ሄዷል። የአውሮፓ ካውንስል ፕሬዚደንት ዶናልድ ታስክ በኢኮኖሚ ችግር ምክንያት የሚፈልሱት ሰዎች አውሮፓ መግባት እንዳይሞክሩ መክረዋል። ካለ ያሉት የፈረንሳይ ባለስልጣኖች መጤዎችን ከጃንግል ወደ ሌሎች ቦታዎች አዛውረው እያሰፈሩ ነው። ብዙዎቹ ካለፍላጎታቸው እንደሚወሰዱ ተዘግቧል። ባለስልጣኖች ስደተኞቹን የሚያሰፍሯቸው የተሻለ ንጽህናና የተሻለ አቅርቦት ባላቸው እንዲሁም ሰብአዊ ክብራቸው በሚጠበቅባቸው ቦታዎች ላይ ነው ይላሉ። ብሪታንያ ቤተሰብ የሌላቸው ለአካለ መጠን ያልደረሱ ልጆችን እንደምትቀበል ካምሮን ያስታወቁ ቢሆንም ጃንግል ያሉት ስደተኞች ወደ ብሪታንያ እንዳያመሩ ታግደዋል። በካሌ ያለው ሁኔታ ሁለቱን ሀገሮች ሲያቃቅር ቆይቷል። የፈረንሳይ የኢኮኖሚ ሚኒስትር ብሪታንያ ከአውሮፓ ሕብረት አባልነት ከወጣች በካሌ የሚደረገው የድንበር ቁጥጥር ሊቀር ይችላል ማለታቸው ራሱ በሁለቱ ሀገሮች መካከል ያለውን ውጥረት የፈረንሳዊ ፕሬዚደንት የኢኮኖሚ ሚኒስትሩን ማስጠንቀቂያ ባያስተጋቡም ብሪታንያ በአውሮፓ ህብረት አባልነት እንድትቀጥል ወይም እንድትወጣ በመጪው ሰኔ ወር በሚደረገው ህዝበ ውሳኔ መራጮች መውጣቱን ከመረጡ የፋይናንስና ሌሎች አንደምታዎች መከተላቸው አይቀርም ሲሉ ነበር ያስገነዘቡት። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና አዲሱ አበበንን እስከ ምሽቱ አራት ሰዓት ከእናንተ ጋር እንቆያለን። እናንተም አብራችሁን ቆዩ። አሁን ደግሞ ከእናንተ ከደረሱን አስተያየቶች አንድ ሁለቱን እናሰማለን። ዚዎች እንኳን ደረሳችሁ። ለአድዋ ድል ጥያቄ ነበረኝ። አጼ ሚልክ ሀውል ልዩ ጋሻ ነበረው። ከዛ ከተወሰነ ጊዜ በኋላ ጋሻው የለም እና ማን እንዳነሳው ከእጃቸው ሲጠይቁና መልስ መልሱልኝ፣ ደስ ይለኛል። አመሰግናለሁ። አመሰግናሉ። ከዲሲ ውድ የቮይስ ኦፍ አሜሪካን ጣቢያ የአማርኛ አገልግሎት፣ በእውነት የአድዋን በዓልን በተመለከተ በጣም በጥሩ ሁኔታ ነው የዘገባችሁት። ሁልጊዜ እንግዲህ እኛ የምንፈልገው ፖለቲካውን፣ አስተዳደሩ፣ ሌላውን ነው የምንፈልገው። ይሄ መረሳት የሌለበት ጉዳይ ነው። በእውነት ግን በጣም የአዲስ አበባ ዩኒቨርሲቲ መሆንም ታሪኩን አስቀምጦታል። በጣም ነው የምናመሰግነው። ታሪኮች በሙሉ በእንደዚህ አይነት በመጠገቡ ጥሩ ነው። ሌሎች ነገሮች ይይቁ ማለት አይደለም። ሁልጊዜ ግን አዲስ አበባ ዩኒቨርሲቲ መምሩ ያስቀመጡት ታሪክ ሁላችንም ያሳዘነ ስለሆነ ነገር ግን ይህንን ታሪክን በሚገባ ስለዘገባችሁ በጣም እናመሰግናቸዋለን እንወዳቸዋለን በጣም እናመሰግናለን ሄሎ ጤና ይስጥልኝ የቪኦኤ አዘጋጆችና ድምተኞች በሙሉ ፍቅር ስላሴ ታደሰ ከካናዳ ነው የምደውለው በኢትዮጵያ ውስጥ በኦሮሚያ አካባቢ ያሉ የመንግስት ባለስልጣኖች ስራቸውን እንደለቀቁና በምትካቸው ሌላ ባለስልጣን እንደተሾመ ዘግባቸዋል። እኔ ለኢትዮጵያ መንግስት ይሁም ለጠቅላይ ሚኒስትር ለማስተላልፈው መልዕክት ምንድን ነው? ጉልቻ ቢለዋወጥ ወጥ አያጣፍጥም የሚባል አባባል አለና እባክዎ ጊዜው ሲያመሽ የሰዎች ምለዋወጥ ሳይሆን የሚያስፈልገው በአሁኑ ሰዓት ለኢትዮጵያ ሀገራዊ እርቅ ነው የሚያስፈልገው። ቀደም ብለን በታሪክ እንደምናውቀው በአፄ ኃይለሥላሴም ጊዜ የካቢኔ ለውጦች ተደርገው ነበረ። የመጣውን እሳት ሊያቀዝቀዘው አልቻለም። በደርግ ዘመንም እንዲሁ የስልጣን መሸጋሸግ ተደርጓል። ያም ደርግን ክም ወደ ቃላዳ ነው። ስለዚህ አሁንም የሀገራችን ሁኔታ ግራና ቀኝ ተመልክተው ያሉ ተቃዋሚዎች፣ አገር ውስጥ ያሉ ተቃዋሚዎች እየተባለ ከሚነገር ይልቅ ሁሉንም በኢትዮጵያ ጉዳይ ላይ ያገባኛል የሚለውን ማንኛውንም ድርጅት አቅርበው ስለ ሀገራችን ቢያስቡና ቢመክሩ ቢዘክሩ የተሻለ ይመስለኛል። ፕሮግራማችንን ተከታትላችሁ ለምጽፉትና ለምትልኩት አስተያየት እናመሰግናለን። ሌሎቻችሁም እንዲሁ አስተያየት ላኩልን። 202 205 9942 የውስጥ መስመር 14 ነው። ወደ ሁለተኛው የፕሮግራም አጋማሽ ተሸጋግረናል አፍሪቃ በጋዜጦች አዘጋጅና አቅራቢ አዳነች ፍስሀዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል በኢትዮጵያና በደቡባዊ አፍሪቃ የገባው ከባድ ድርቅ ሀያም የዩናይትድ ስቴትስ ጠበብት ኢትዮጵያን ለመርዳት እንደተላኩ ተገለጸ በምዕራብ አፍሪቃ የሱስ አስያዥ መድኃኒት ዝውውር መበራከቱ ታወቀ፣ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ኒውስዊክ የተባለው መጽሔት ድረገጽ ላይ የወጣ ጽሑፍ በኢትዮጵያና በደቡባዊ አፍሪካ ስለተከሰተው ከባድ ድርቅ ሲዘግብ በአስርተ ሚሊዮኖች የሚቆጠሩ ሰዎች የረሃብ ቀውስ እንደተደቀነባቸው ገልጿል። ሰብል ጠፍቶ ቁም እንስሳት እየተመናመኑ እንደሆነም ጠቁሟል። በደቡባዊ አፍሪካ በተከሰተው አስከፊ ድርቅ ምክንያት 14 ሚሊዮን የሚሆኑ ሰዎች የረሃብ አደጋ እንደተደቀነባቸው የተባበሩት መንግስታት ድርጅት ባለፈው ወር ገልጿል። የዩናይትድ ስቴትስ ሚዲያ ትኩረት ያላገኘ አስከፊ ድርቅ በዓለም አየር ንብረት ላይ ከፍተኛ ትርምስ በመፍጠር ላይ ያለው ኤል ኒኖ ካስከተላቸው እጅግ አስከፊ አንደምታዎች አንዱ ሊሆን ይችላል ሲል ዘግቧል። ደቡብ አፍሪቃ ውስጥ ባለፈው ታህሳስ ወር ባበቃው አመት የተከሰተው ድርቅ እንደ አውሮፓ አቆጣጠር ከ1904 ዓ ም አንስቶ ማለትም ከ111 ዓመታት ወዲህ ያልታየ አይነት አስከፊ ድርቅ እንደሆነ ታውቋል። የተባበሩት መንግስታት ድርጅት በገለጸው መሰረት በዚምባብዌ፣ ማላዊ፣ ዛምቢያና በሌሎችም ደቡባዊ አፍሪቃ ሀገሮች የድርቁ አስከፊነት በ35 ዓመታት ውስጥ ያልታየ ነው። አንዱ ችግር በእነዚህ ሀገሮች የሚመረተው ምርት በአብዛኛው ለመስኖ አገልግሎት ተደራሽነት በሌላቸው አነስተኛ ይዞታ ባላቸው አርሶ አደሮች በመሆኑ ከራሳቸው ፍጆታ አልፎ ለገበያ እንደማይተርፍ ኒውስዊክ መጽሔት ድረገጽ ላይ የወጣው ጽሑፍ አስረድቷል። በደቡባዊ ዚምባብዌ ማዳኖምቤ በተባለው መንደር ቤተሰቦች ለሁለት ሳምንታት ያህል የሚጎረስ ምግብ እንዳላገኙ ሰብሉ ደርቆ በቀረባቸው ማሳዎች ላይ የመነመኑ አህዮች ሲግጡ እንደሚታዩ ዘገባው ጠቅሷል። ዚምባብዌ ባለፈው ወር ከተባበሩት መንግስታት ድርጅት የምግብ መርሃ ግብርና ከሌሎች ለጋሽ ድርጅቶች ረድኤት ለማግኘት ስትል ባለፈው ወር የአስቸኳይ ጊዜ አስተዳደር አውጃለች። ኢትዮጵያ ውስጥ ደግሞ እስካሁን ባለው ጊዜ ከሚያስፈልገው የረድኤት መጠን የተገኘው አንድ አራተኛው ገደማ ብቻ ነው። አሁን ያለው የምግብ አቅርቦትም እስከ ሚያዝያ ወር ባለው ጊዜ ውስጥ ሊያልቅ እንደሚችል ዘገባው ጠቁሟል። የድንበር አልባ ሐኪሞች ቃል አቀባይ በገለጸው መሠረት ኢትዮጵያ ውስጥ እስካሁን ባለው ጊዜ በረሃብ ደረጃ ላይ ባይደርስም በመጪው የክረምት ወራት በቂ ዝናብ ካልተገኘ ብዙ ሰዎች በበቂ ምግብ እጦት ሊያልቁ ይችላሉ ማለቱን ኒውስዊክ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ደግነቱ የመጣው ቢመጣ ከቀድሞቹ የድርቅ ወቅቶች የተሻለ ፖለቲካዊ መረጋጋት አለ። ባለፈው ዓመት በቂ ዝናብ ባልተገኘበት ወቅት መንግስት የድርቁን ሁኔታ ለማስታገስ መንቀሳቀስ ጀመረ። መሐመድ አብደላ የተባሉ በምስራቅ ሀረርጌ ደጋማ ቦታዎች የሚኖሩ አርሶ አደር ከ31 ዓመታት በፊት ከባድ ድርቅ ገብቶ በነበረበት ወቅት አስታውሳሉ። ሰዎች እርዳታ ፍለጋ ይሰደዱ ወይም ባሉበት ይሞቱ ነበር። አሁን ግን መንግስት ሰዎች ለመሰደድ ከመገደዳቸው በፊት በጊዜ እየደረሰ ነው ማለታቸውን ዘገባው አውስቷል። ዝናብ ሳይዘንብ ቀርቶ ረድኤት ካልተገኘ ግን ሰው ያልቃል ማለታቸውን ዘገባው ጨምሮ ገልጿል። በአሁኑ ወቅት ኢትዮጵያ ውስጥ ድርቅ የተከሰተው ኤልኒኖ በተባለው የአየር ለውጥ መሆኑ ሲገለጽ ቆይቷል። በኤልኒኖ ወቅት የፓሲፊክ ውቅያኖስ ውሃ ሲሞቅ የሚኖረው ተፈጥሯዊ የአየር ዝውውር ያዘግምና በዓለም ዙሪያ በሚኖረው ዝናብ ላይ የተለያዩ አንድምታዎችን ያስከትላል። ደቡብ አሜሪካ በኤልኒኖ ወቅት ከወትሮው ላቅ ያለ ዝናብ ያገኛል። በደቡባዊ ምዕራብ እስያ ደግሞ ከወትሮው ያነሰ ዝናብ ይሆናል። በባህር ጠረፍ ላይ ያሉት የምስራቅ አፍሪካ ሀገሮች ኬንያ እና ሶማሊያ ከበፊቱ የተሻለ ዝናብ እንደሚያገኙ ይጠበቃል። ጎረቤት ሀገር ኢትዮጵያ የምትገኝበት ቦታ ግን ከፍ ያለ በመሆኑ ከፓሲፊክ ውቅያኖስ የሚነፍሰው አየር እርጥበት ስለማይደርስባት ድርቅ ይከተልባታል ማለት እንደሆነ ኒውስ ዊክ ድረገጽ ላይ የወጣው ጽሑፍ ያብራራል። ኤንቢሲ ኒውስ የተባለው የአሜሪካ ቴሌቪዥን ስርጭት ድረገጽ በበኩሉ ኢትዮጵያ ውስጥ በተከሰተው በ50 ዓመታት ውስጥ ባልታየ መልኩ አስከፊ በሆነው ድርቅ ኢትዮጵያን ለመርዳት ዩናይትድ ስቴትስ 20 የሚሆኑ ጠበብት እንደላከች ጠቁመዋል። ዓለም አቀፍ የዩናይትድ ስቴትስ የልማት አገልግሎት ዩኤስኤአይዲ ጠበብቱ ወደ ኢትዮጵያ የተላኩት ለሀገሪቱ መንግስትና በስራ ላይ ለተሰማሩት አገልግሎቶች ቴክኒካዊ እርዳታ ለማድረግ እንደሆነ ገልጿል። የዩኤስኤአይዲ አስተዳዳሪ ጌል ስሚት የዓለም ማህበረሰብ በሰብአዊ ቀውስ ደረጃ ላይ ሲደርስ ብቻ ምላሽ መስጠት ሳይሆን የከፋ ሁኔታ እንዳይከተል በሚያስችል ፍጥነት እንዲረዳ እንጠይቃለን ብለዋል። ዩናይትድ ስቴትስ የምትልካቸው ጠበብት በምዕራብ አፍሪካ ኢቦላ በተዛመተበት ወቅት፣ በሄይቲና በጃፓን የመሬት ነውጥ በተከሰተበት ወቅት ለመርዳት ከሚላኩት ጠበብት መካከል መሆናቸውን ዘገባው አውስቷል። በአሁኑ ወቅት ኢትዮጵያ ውስጥ የዝናብ ወራት የሚጀመርበት ጊዜ በመሆኑ ተስፋ ሊኖር ይችላል። ሆኖም በቂ ዝናብ ይገኝ እንደሆነ ለመተንበይ ገና መሆኑን ኤንቢሲ ድረገጽ ላይ የወጣው ጽሑፍ ጠቅሷል። የሱስ አስያዥ እጽ ዝውውር ምዕራብ አፍሪቃ ውስጥ ችግር እየሆነ እንደመጣ በአካባቢው የሲንተቲክ መድኃኒት ምርት እየተበራከተ መሄዱን የሚጠቀሙት ሰዎችም እየበዙ መሆናቸውን ዓለም አቀፍ የናርኮቲክስ ቁጥጥር ቦርድ ባለፈው ሮብ ማስታወቁን ኤቢሲ ኒውስ የተባለው የዩናይትድ ስቴትስ የቴሌቪዥን ጣቢያ ድረገጽ ዘግቧል። ምዕራብ አፍሪቃ ኮካይንን የመሳሰሉ በደቡብ አሜሪካ ተዘጋጅተው ወደ አውሮፓ የሚያመሩ ሱስ አስያዥ እጾች ዋና መተላለፊያ ክልል ከሆነ ውሎ አድሯል። ጊኒቢሳውና ማሊ መሻገሪያ ቦታዎች መሆናቸው እንደቀጠለ የተባበሩት መንግሥታት ድርጅት የሱስ አስያዥ እጽና የወንጀል ቁጥጥር ክፍል ገልጿል። ምዕራብ አፍሪካ ውስጥ ሜታምፌታምንን የመሳሰሉ ስሜት የሚያነቃቁ ንጥረ ነገሮችን ወደ ምስራቅና ደቡብ ምስራቅ እስያ በማስተላለፍ ረገድ መናኸሪያ ሆኗል። ሆኖም በአካባቢውም ንጥረ ነገሩን የሚጠቀሙት ሰዎች እየተበራከቱ እንደሆኑ የኤቢሲ ኒውስ ድረገጽ ዘገባ ጠቅሷል። በአይቨሪ ኮስት ጊኒና ናይጀሪያ እንዲህ አይነቶቹ መድኃኒቶች በድብቅ የሚመረቱባቸውና የሚከፋፈሉባቸው ማዕከሎች እየፈለቁ እንደሆነና ባለፈው አመት በቀላሉ የማይገመቱ አነቃቂ ንጥረ ነገሮች እንደተያዙ የናይጀሪያ ባለሥልጣኖች ካለፉት አራት ዓመታት ወዲህ አስር ሜታምፈታሚንን የሚመረቱባቸው ቤተ ሙከራዎችን እንዳፈረሱ የሴኔጋል ባለሥልጣኖችም ሱስ አስመጪ መድኃኒቶችን ለመቀመም የሚያገለግሉ ኬሚካሎችን እንደያዙ የድረገጹ ዘገባ ጠቁሟል። አድማጮች፣ ዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ። አድማጮች፣ ሁለተኛ እና የመጨረሻው ቅንብር በወቅታዊ የኢትዮጵያ ጉዳዮች ዙሪያ የተካሄደ ውይይት ነው። በትላንትናው ምሽት የተጀመረ ውይይት ነው። የአዲስቷ ኢትዮጵያ የጋራ ንቅናቄ በመባል የሚታወቀው ድርጅት እኛ ለእኛ ሕዝባዊ መድረክ በሚል በጠራውና ከተለያዩ የዩናይትድ ስቴትስ ግዛቶች ከካናዳ ከአውሮፓና ከአውስትራሊያ ድረስ የመጡ ኢትዮጵያውያን የተሳተፉበትን ጉባኤ መነሻ ያደረገው ውይይት የመጨረሻውን ክፍል ይዞ ቀርቧል። በኢትዮጵያ ወቅታዊና እንዲሁም መጪውን አቅጣጫ በሚመለከቱ አነጋጋሪ ጉዳዮች ላይ ያተኮረ ውይይታቸው ለግልጽነትና ለብሔራዊ እርቅ አስፈላጊነት አጽንኦት ሰጥቷል። ለመተማመን መነጋገር ግድ ይላል የሚለውን ሐሳብ ያጋሩት ተወያዮች ያሰባስበናል ያሉትን አዲስ ተቋምም ያስተዋውቃሉ። እንግዶቹን ያወያየው አሉላ ከበደ ነው። ራሳቸውን በሚያስተዋውቁበት ይጀምራል። ባንክ ሜቶ እባላለሁ። ሁላችሁም እንደምታካኝ ሰብዓዊ መብት ተሟጋች ነኝ። የሚመራ ድርጅት የጋራ እንቅስቃሴ ላይ ንድስት ተዋ ኢትዮጵያ ሰብዓዊ መብት ለሁሉም ነው። ያው እኛ ምና ምነው ምንድን ነው ከጎሳ ይልቅ ቅድሚያ ሰብዓዊነት ሁላችንም ነሳን፣ ካልወጣም አንድ ሰው ነፃ ልሆን አልችልም። ነጊሶ ዋቀዮ ይባላለሁ። የመጣሁት ከሚኒሶታ ግዛት ነው። ስራው ለካውንቲ ገቨርንመንት። ነጋሲ በየነ ይባላለሁ። የሂውማን ራይትስ እኩልነትና በሀገራችን ፍትህ እንዲነት የዲሲ ኤሪያ አክቲቪስት ነኝ። በፕሮፌሽን ሄልዝ ሪሰርች ነው የምሰራው እና ለሲዲሲ እሰራለሁ። የጤና ምርምር ጥናት ነው ያለው። ያው በተቻለኝ መጠን እንግዲህ ሀገራዊ ሁኔታ ፍትህና አንድነት እና እኩልነት እንዲኖር ያውጥራሉ። አባድር መሀመድ ኢብራሂም እባላለው የሰብአዊ መብት ጠበቃ ነኝ። በተለይ ሰብአዊ መብት ኤቲካል ዲስኮርስ አጠናለው። እናም ደግሞ ኢትዮጵያን በተለይ በሚመለከት የሰብአዊ መብት አክቲቪዝም ላይ እሳትፋለሁ። ፖለቲካን አሁን ያለውን ማንሳተህ ካልቀረ እዛ ላይ ልጨምር ብዬ ነው። ምንድነው ኢትዮጵያ ውስጥ ካሉት ትላልቅ ችግሮች ከሚባሉት ውስጥ አንዱ አሁን ያለው የፖለቲካ ስርዓት አቀራረጽ ወይ ደግሞ አወላለድ ላይ ያሉ ችግሮች አሉ። እነዛ ብዙ ነገር ሊሆኑ ይችላሉ። ከኛ ስራ ጋር ወይ ከኛ ቪዥን ጋር የማይገናኙ ብዙ ነገሮች ሊኖሩ ይችላሉ። ግን ከነሱ ውስጥ አንዱ አዲስ አሁን ያለችዋ ኢትዮጵያ አዲስ በነበረችበት ጊዜ ወይ በውልደቷ ጊዜ ላይ የነበረው አንዱ ትልቅ ችግር እርቅ አለመኖሩ ነው። አሁን ቅድም ያልኩት አይነት ብሔራዊ እርቅ፣ ህዝባዊ እርቅ አልነበረም። እና አንዳንዶቹ ቁስሎች እንደዛው ይዘናቸው አለፍን ትራንዚሽናል ፒሪዱን እንደዛው ደግሞ አዲስ ቁስሎችም ተመስርተው እንዲያውም አዲስ ቁስሎች ላይ ስርዓት መገንባት የተጀመረበት ሁኔታ ነው ያለው። እና ምናልባት የደርግና ቀይ ሽብርን እንደ ምሳሌ ማንሳት ይቻላል። ደርግና ቀይ ሽብር ብዙ ኢትዮጵያውያን የሚስማሙበት ኢትዮጵያ ሂስትሪ ውስጥ ክሊር የሆኑ ነገሮች፣ ብዙ ሰው የሚስማማበት ነገር ቢኖር ደርግ ጊዜ ምን ተፈጸመ፣ ቀይ ሽብር ምን ነበር የሚለው ላይ ነው እና ቀይ ሽብር ፈጸሙ የሚባሉትን ሰዎች የፈጸሙት ቁስል ላይ ሂሊንግ አልነበረም። ከዛም አልፎ ለፍርድ እናቀርባቸዋለን ተብሎ ተኪዶ ትክክለኛ ላልሆነ የፍርድ ሂደት ነበር የቀረቡት እና መጨረሻ ላይ እንዲያውም አፍሪካን ኮሚሽን ኦን ሂውማን ኤንድ ፒፕልስ ራይትስ የአፍሪካ ሰብአዊና ሕዝባዊ መብት ኮሚሽን የደርግ ባለስልጣናት ኢፍትሃዊ በሆነ መንገድ በተለይ ደግሞ ፕሪዘምፕሽን ኦፍ ኢነሰንስ ነፃ ተደርጎ የመታሰብ መብታቸው ቫዮሌት ተደርጓል ብሎ ተጥሷል ብሎ ወስኖ ነበር እና ያምን ማለት ነው፣ የደርግ ባለስልጣናት ለፍትህ ቀርበው ነፃ በሆነ ገለልተኛ በሆነ አካል ያንን ወንጀላቸውን መፈጸማቸውን ራሱ አላስወሰንም። እነሱ ራሳቸው ተበዳ የሆኑ አካሄዱ ትክክል ስላልነበረ ገለልተኛ ወገን የሚዳኘው የሚመለከተው ባለመሆኑ ኤግዛክትሊ ምንድን ነው ለፍትህ እናቀርባቸዋለን ብለን ራሱ እነሱ ለፈጠሩት አትሊስት ለፍርድ የቀረቡት የደርግ ባለስልጣናት የፈጠሩት ቁስል ሳይፈታ ሳይድን እነሱ ላይ ራሱ ኢፍትሐዊ የሆነ ቁስል ፈጸመን ስል እንደ አገር ማለት እና ያ ነው የእኛ ትልቁ እንትን ወደኋላ ተመለሰን ወይ ደግሞ ያንን ሂስቶሪክ ሚስቴክ ሪቪ ስታድርገን አሁን እየተፈጸመ ያለው እየፈሰሰ ያለው ወይ እየቆሰለ ያለው መቁሰል ማቆም አለበት። ሶ ግጭቶች ስትል ቅድም ሰፋ ያለው ሀሳብ ነው ለማለት ነው እንጂ ግጭት የለም ለማለት አይደለም። ቁስሎች እየተፈጠሩ ነው። እነዛ ቁስሎ አቶ ነጋሲ መጪውን አቅጣጫ የሚመለከቱት ላይ አንዳንድ ነገሮችን እኔ እንደመጣችሁበት ባህል ደጋግማችሁ በየታሪኮች ውስጥ እንዳነሳችሁት መታከም ያለበት ቁስል አለ። ዛሬ ያሉት ነገሮች መታየት አለባቸው ብላችኋል። ፍቅር ነው የሚያገናኘን የሚል አሁን የናንተን መገናኘትም ያንጸባረቀ ሀሳብ መድረኩ ላይ ተነስቷል። እስኪ እርስዎ ዛሬ ካሉት ሁኔታዎች ጋር አዛምደው ይንገሩን። ገና ያልተፈታ ከዚህ በፊት ቀድሞ የነበረ ችግር ባለበት ላይ አዲስ ቁስል እያመረቀዘ ነው። እንዲያውም ከዚህ አልፎ ለነገው ትውልድም የሚሻገር ነው እየተባለ ባለበት ያን እርቅ ከፈታ አድርጎ ተመልክቶ ሁኔታዎችን አንዱ ሌላውን በሚረዳበት መንገድ እናድርግ እያለ ነው የሚል ሀሳብ ነው እያንጸባረቃችሁት ያለም እስቲ እርስዎ ከመጡበት ጋር ያዛምዱልኝ። በደሉ አለ። ለዚህም ነው እንግዲህ እርቅና ሰላም ያስፈልጋል። የህዝባችን መለያየት አለ። እኔ ከአቶ ነጋሶ ጋር ስምስማማበት ቅድም በተጠቀሰው የድሮ ቁስላችንን እያከክን መኖር ብዙ አስፈላጊ መስሎ አይሰማኝም። ኦፍኮርስ የተበደለን ሰው አልተበደልክም ብለን ማለት አንችልም። ግን የተወሰነ በዛ ላይ ሄደንበት ግን ለወደፊቱ እንዳንበዳደል ለወደፊቱ በእኩልነት የተመሰረተች ኢትዮጵያ የኢትዮጵያ ህዝብ አንድነት የሚያጠነክር ፍትህ በሀገሩ እንዲሰፍ የህግ የበላይነት እንዲኖር እና ነጻና ፍትሀዊ ምርጫ ደግሞ እንዲኖር በዛ ዴሞክራቲክ የሆነ ሲስተም አገራችን ህዝብ የመረጠው ራሱ ያስቀመጠው ለህዝብ የሚታዘዝ መሪዎች ካሉ ነገሮች እየተስተካከሉ ይሄዳሉ። ያ ያለፈው ቁስል እንደገና እንዳይቀጠል ማድረግ እንዳለብን ነው። ሁለተኛ ለምሳሌ ሲስተም ነው የሚበድለው ባይነኝ ማለት ስርዓት ነው። ስርዓቱ መጥፎ ስርዓት ከሆነ ለአንድ ህዝብ ጠቅሞ፣ ለአንድ ህዝብ ሊጎዳ አይችልም። አሁን ለምሳሌ ከትግራይ የመጡ ናቸው ገዢዎች የሚባሉ ምናልባት ዘጠና ሺህ ወይ ሰማንያ ሺህ ሰዎች በጣም ላይ ላይ ያሉት ተጠቃሚዎች ሊሆን ይችላሉ። ትግራይ ግን ህዝቡ ግን ስታዩት አለባበሱም ቢሆን የሚኖርበትም በረሃብም አሁን ለምሳሌ ወደ አንድ ሚሊዮን አካባቢ ከአራት ሚሊዮን ረሀብ አለንጋ እየተቀጣ ነው። ለምሳሌ ባለፈው በኦሮሞ ወንድሞቻችን ላይ የተፈጸመው ጉዳይ በማስተር ፕላን ተብሎ ነበረ። መቀሌ ማስተር ፕላንም እግረ ሀሪባ የሚባል ቦታ መሬታችን አንሰጥም፣ የመሬታችን ልዋጭና የት እንደምታስገቡን ሳናቅ እንዴት ነው ብለው የተከራከሩ ለመብታቸው የተከራከሩ ሰዎች አሸባሪዎች ናቸው ተብለው ከሶስት እስከ አስራ አምስት ዓመት ተፈርዶባቸው እስር ቤት ውስጥ ነው ያሉት፣ ኢንክሉዲንግ የስድስት ህጻናት ልጆች እናት የሆነች ባል የላትም ወይዘሮ አልጋነሽ ገብሮ የምትባል ልጆቿን ትጥላ ያው እስር ቤት ገብታለች። እና ስርዓቱ መጥፎ ከሆነ ለሁላችንም በየተራ ነው እየመታን ያለው። ስለዚህ ይህንን ስርዓት ገሌ እንደዚህ ነው፣ ቅድም እንዳልኩት ትግሬ ነው አማራ ነው ኦሮሞ ሳይሆን ሰው ነው እንደ ሰው ነው መብቱ ደግሞ ፍትህ ደግሞ። በሁላችንም በአገሪቱ ፍትህ ካልነገሰ ያ ቁስል እንደገና መቆሳሰላችን አይቀርም ማለት ነው። መልካም መነጋገሩ ተጀመረ እንጂ አላበቃም በእናንተም በኩል ሌሎችን የሚያሳትፍ እንዲህ የሚያከራክር የተለያየ ሀሳብ ሊኖራችሁ ይችላል ቀደም ብላችሁ እንደገለጻችሁት ከተለያየ የባህል መሰረት የምትመጡ ከተለያየ አስተሳሰብ የመጣችሁ እንደመሆናችሁ ስሜታችሁም ሀሳባችሁም የተለየ ቢሆን በፈቃደኝነት ማየት የፈለጋችሁት መንገድ ረድቷችኋለን በል ነገር ግን የተለያዩ ሀሳቦች እንዴት እንዲስተናገዱ ነው ይሄ አቅጣጫችሁ አሁን የያዛችሁት ጅምር የሚፈቅደው የማትስማሙባቸው ሀሳቦች ቢኖሩ ህዝቦች ሁሉም በአንድ አይነት መንገድ አያዩም እና እንዴት ነው ያም ማስታረቅ የምታስቡት እሺ እንዳልከው ጅምር ላይ ነው ያለነው እየጀመርን ነው ይህን ንግግር ና እኛ የተሰባሰብነው ሰዎች ንግግር ውስጥ የነበረው ሀሳብ ምንድን ነው ሁላችንም ቫሊድ የሆነ ራሱን ችሎ መቆም የሚችል አስተሳሰብ ና አስተያየት አለን የግድ አንዱ ትክክል ሆኖ አንዱ ስህተት መሆን የለበትም እና ሁላችንም ራሳችንን የሚገልጽ አስተያየትና አስተሳሰብ አለን እና ስብሰባችንን የጀመርነው እራሱ የየራሳችንን አስተያየት አውጥተን ተነጋግረንበት የየግላችንን አንዱ የሌላውን አስተሳሰብ ሪስፔክት አድርጎ አክብሮና ግምት ሰጥቶ የሚቀጥልበትን ሁኔታ ነው የፈጠርነው እና ስምምነት፣ እርቅ እንዲኖር አንድ እውነት ተፈጥሮ እዛ እውነት ላይ መስማማት የለብንም የተለያዩ እውነቶች የተለያዩ ታሪኮች ምናልባት ኢትዮጵያ ታሪክ እንደ ሽንኩርት የተለያየ ሌየር የተለያየ እንትን ሽፋን ያለው ነው። ግን አንድ ቢሆንም የተለያየ ሽፋን ሊኖረው ስለሚችል ከነ ሁሉም ሽፋኑ ወስደን የሁሉንም ማክበር አለብን የሚልን አስተያየት ነበር እና ምናልባት ያ ሊሆን ይችላል ፍትህ የሚያጸድቅ መማክርት ወይም ምክር ቤት የማቋቋም አንድ ብዙዎችን ወደዛ አቅጣጫ የሚመራ ተቋም የማቋቋም ወይም የመመስረት ጥንስስ እንደሆነ ነው በመጨረሻ የተነገረው። አቶ ንጊሶ አዎ፣ ይሄ ኢትዮጵያን ካውንስል ፎር ሬስቶሬቲቭ ጀስቲስ የሚባለው ኢትዮጵያውያን የጋራ ችግራቸውን በጋራ እንዲፈቱ ለማድረግ የተወጠነ አመለካከቶች ነበረ። ይህንን ወደ ተግባር የመተርጎሙ እርምጃ አንድ ብለን ጀምሮ ነው። ከዚህ አንጻር ሲተነተንና ሲታይ ኢትዮጵያውያን የጋራ ችግራቸውን በጋራ የማፍታት እርምጃ እንዲወስዱ ነው የምንፈልገው። በተናጠል ሳይሆን የጋራ የፍትህ ማጣት የጋራ ችግር እንጂ የአንድ ሰው ወይም የአንድ ብሔረሰብ ወይ ሌሎች ግለሰቦች ችግር አይደለም። ስለዚህ አገራዊ ችግር አገራዊ መፍትሄ የሚያገኘው በሁላችንም የጋራ ተሳትፎ በመሆኑ እንዲሳተፉ ለማድረግ ግዙፍ የሀገር የሕዝብ ችግር በአንዲት ለመነጋገር መተማመን በሚፈቀድ መንፈስ እንጀምር በሚል ጥንስስ የተነሳ ነው። ንግግሩ እንዳላችሁ ትጀመረ እንጂ አልተቋጨም። በሌላ ፕሮግራም ሂደቶችን ተከታተል እንመለስበታለን። አቶ ኦባንግ ሜቶ፣ ዶክተር አባድር መሐመድ ኢብራሂም፣ አቶ ነጌሶ ዋቀዮ፣ አቶ ነጋሲ በየነ ሁላችሁንም ለጊዜያቸው አመሰግናለሁ። ጊዜ ስጥልኝ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ቁጥሩ ወደ አንድ ነጥብ ሁለት ቢሊዮን የሚጠጋ የዓለም ህዝብ አንድ ዶላር ከ25 ሳንቲም በማይሞላ የቀን ገቢ ከእጅ ወዳፍ ኑሮውን ይገፋል። በዓለም ባንክ ስሌት አንድ ሰው የመጨረሻ ዝቅተኛ የሆኑ መሰረታዊ ፍላጎቶቹን አሟልቶ ለማደር በቀን ቢያንስ 1 ዶላር ከ20 ሳንቲም ያስፈልገዋል። ዛሬ የአሃዝ በዓለም አቀፍ ደረጃ በስፋት የድህነት ጣሪያ ተደርጎ ታይቷል። በአሁኑ ጊዜ ከዚህ ጣሪያ በታች የሚኖሩ ሰዎች ከስድስት ሰዎች አንዱ ወይም 17 ከመቶው የዓለም ህዝብ የሚኖረው እጅግ በከፋ ድህነት ውስጥ ነው። እጅግ የከፋ ድህነት እንዲሁ በአሃዝ ተገልጦ የሚደመደም አይደለም። እውን መሆኑ የተሳነው የሰዎች ህልም ማለት ነው። ለማህበረሰብ ሊውል ሲችል ተሰልቦ የቀረ የዜጎች አቅም ማለት ነው። በአጠቃላይ የመከራ ኑሮ ማለት ነው። ያችኑ የምናገኛትን ሳንቲም ለምግብ፣ ለአርጋት፣ ለመድኃኒት፣ ወይስ ለቤት ኪራይ ልክፈላት፣ ለልጆች ትምህርት ቤት ብሎ እንቅልፍ አጥቶ እህህ ሲል ማደር ማለት ነው። ስለምን ብሎ የሚጠይቅ ካለ ከድህነት ጣሪያ በታች የሚኖር ሰው ከሚያገኘው ገቢ ሰማንያ ከመቶው ለቤተሰብ ጉርስ መሸመቻ ስለሚውል ለክፉ ቀን ብሎ ቋጥሮ የሚያስቀምጠው ሳንቲም አይተርፈውም። ሆኖም ባለፉት 25 ዓመታት ሁኔታዎች እየተሻሻሉ መጥተዋል። 1.9 ቢሊዮን የነበረው ከድህነት ጣሪያ በታች የሚኖር ህዝብ ቁጥር ለአውሮፓ ቆጣጠር ከ1990 ዓ ም ወዲህ እየቀነሰ መጥቶ አሁን 1.2 ቢሊዮን ደርሷል። የ43 ከመቶ መሻሻል አስመዝግቧል ማለት ነው። እነሆ ዛሬ እንደ አውሮፓ አቆጣጠር በ2030 ዓ.ም ባለው ጊዜ አንድ ቢሊዮን ተጨማሪ ሰዎችን ከድህነት አረንቋ እናወጣለን ብለን ተስፋ እናደረጋለን። ዩናይትድ ስቴትስ በዓለም አቀፍ የልማት ተራድኦ ድርጅቷ በዩኤስኤአይዲ መሪነትና ከዓለም አቀፍ አጋሮቻችን ጋር በመተባበር በአያሌ ሚሊዮኖች ለሚቆጠር የዓለም ሕዝብ የምጣኔ ሀብት ዕድሎችን፣ ጤና ጥበቃ፣ ትምህርት የምግብ ዋስትና፣ እኩልነት፣ መረጋጋትና የአስተዳደር ተጠያቂነት እንዲረጋገጥ በብርቱ ትሰራለች፣ ስትሰራም ቆይታለች። በታሪክ ለመጀመሪያ ጊዜ በ 2030 ዓ ም የከፋ ድህነትን ከዓለም ለማስወገድ የሚያስፈልጉ መመሪያዎች፣ ቴክኖሎጂዎችና ዘዴዎች እጃችን ይገኛሉ። እርግጥ ሥራው ቀላል ባይሆንም ይቻላል። የሚቻለው ግን አንድ የዓለም ማኅበረሰብ አንድ ላይ ሆነን ለዚህ ጥረት ድጋፍ ከሰጠን ብቻ ነው። ስለዚህም የምግብ ዋስትናን እያሻሻለንና የሕፃናትን በጤና የማደግና የትምህርት ዕድል በማጎልበት የሕፃናትን አሁን ያሉንን የልማት አቅሞች እና ቅድሚያ ትኩረቶቻችንን እጅግ የከፋ ድህነትን ለማጥፋት ጎዳና ማስያዝ ይኖርብናል። በዓለም ዙሪያ ሰዎች ስር ለሰደዱ እድገት ፈተናዎች ማስወገጃ አዳዲስ ሐሳቦችን እንዲያፈልቁ መጋበዝ ይኖርብናል። መጣኔ ሀብትን ማሳደግ፣ ሕዝብን በዓለም አቀፍ መጣኔ ሀብት ማስተሳሰር አለብን። ይህን ሁሉ ካደረግን እድገታችንን ካፋጠንና ቁልፍ በሆኑ እርምጃዎች ላይ ካተኮረን በሚቀጥሉት አስራ አምስት ዓመታት ውስጥ የከፋ ድህነትን ከዓለማችን ጨርሶ ጠራርጎ ማጥፋት ፈጽሞ የማይቻል አይደለም። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ዝግጅታችን አላበቃም። አድማጮች ከመሰነባበታችን በፊት ባለችን አጭር ጊዜ አንድ ዜና አሰማለሁ። በከፊል የተደረሰው የሶሪያው የተኩስ አቆም ስምምነት መልካም ጅምር ቢሆንም በጠላትነት ያለመተያየቱ ስምምነት ግን ጠበቅ ብሎ ዘላቂነት ያለው ቢሆን ይመረጣል ሲሉ የረዴት አቅራቢዎች ተናግረዋል። በጠላትነት ላለመፈላለግ የተደረሰው ስምምነት ከፍተኛ እድገት መሆኑን የተናገሩት ሶሪያ ውስጥ በየወሩ ወደ 570 ሺህ ሕዝብ የሚመግበው ሜርሲ ኮር የተሰኘው ግብረሰናይ ድርጅት መስራች ኒል ኬኒ ጋየር ናቸው። ከዚህ በላይ ግን በአሁኑ ወቅት በመካሄድ ላይ ያለው የአየር ጥቃትና ግድያ መቆም እንዳለበት ኬኒ ጋየር ትናንት ሐሙስ ዋሽንግተን ውስጥ በተካሄደ ጋዜጣዊ ጉባኤ ተናግረዋል። በዚህ ስምምነት መሠረት አንዳንድ የሰብአዊ እርዳታዎች ለተጎጅው ወገን መድረስ በመቻላቸው መደሰታቸውንም ጨምረው ተናግረዋል። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሦስት ሰዓት ላይ እንገናኛለን። በእኛ በኩል በትግርኛ ቋንቋ የሚቀርበው ዝግጅት እስኪረከብ ከቀጣዩ ሙዚቃ ጋር እንተዋቸዋለን። ሰላም ደና ደሩ። Fez pra é